የአሜሪካ ድምፅ ራዲዮ ጣቢያ ነው። የምርጫ ኮሚሽኑ የምርጫውን ቀነ ገደብ ሲያሳውቅ አስቀድሞ ከሚመለከታቸው ባለድርሻዎች ጋር ምክክር አላረገም። ይሄ ውሳኔ ሕጉን የመናቅ ዓይነት ድርጊት ነው። የፊታችን ጥቅምት ሰባት የታቀደውን ድጋሚ የኬንያ ምርጫ በተመለከተ ወቅታዊ ዘገባ እናሰማቸዋለን። ዝርዝሩ በልጧ አብይ ርዕስ ማለት ነው። ዩናይትድ ስቴትስ እብሪት የተጠናወተው ባለችው የሰሜን ኮሪያ መንግስት ላይ የተባበሩት መንግስታት ድርጅት አዲስና ጠንካራ ማዕቀብ እንዲጣል ጠይቃለች። የዚህንም ዘገባ ዝርዝር ይዘናል። ከምሽቱ አርዕስተ ዜና መካከል ቀደም ሲል እንደሰማ ነው፣ የኬንያው ተቃዋሚ መሪ ራይላ ኦዲንጋ ድጋሚ ምርጫው ቀን ይቀይርልኝ ይላሉ፣ የመን ውስጥ በሰው ሰራሹ የእርስ በርስ ጦርነት ነው ብዙ ሚሊዮን ህዝብ ያለቀው ይላለ የተባበሩት መንግስታት ድርጅት ሰሜን ኮሪያ ደግሞ በዩናይትድ ስቴትስና በሸሪኮቿ ላይ የምታካሄደውን ዛቻ ቀጥላለች፣ የሚሉ ይገኙበታል። እያነጋገረ ባለው የቴዲ አፍሮ የሰሞኑ የትርኢት መታገድና ሌሎች ርዕሶች እንዲሁም ሳምንታዊ ቅንብሮች ሐኪሙን ይጠይቁና ንግድና ምጣኔ ሀብት በመልክ በመልኩ ተሰናድተው በሁለተኛው አጋማሽ ክፍለ ጊዜ ይጠብቋችኋል። ጤና አስጥልን። እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን ከዛሬ ማክሰኞ ነሐሴ 30 2009 ዓ ም ዝግጅቶች ጋር አስተናጋጆች አሉላ አከብድና አዲሱ አበበ፣ ፕሮግራሙን የምታቀናብረው ብርሃን ኃይሌ፣ የስርጭት መሀንዲስ ደግሞ ሮድጋድ ነው። በቅድሚያ ግን የዓለም የምሽቱ ዜና ይቀድማል። የኬንያ ብሔራዊ ምርጫ ኮሚሽን እንዳስታወቀው ባለፈው ወር ውድቅ የተደረገውን የድምፅ አሰጣጥ የሚተካ አዲስ ፕሬዚዳንታዊ ምርጫ በመጪው ጥቅምት 7 ቀን 2010 ሊካሄድ ቀጠሮ እንደተያዘለት ይታወቃል፣ በትናንቱም ዜናችን ገልጠናል። ይሁንና ተቃዋሚ መሪው ራይላ ኦዲንጋ በቀኑ ባለመስማማት ከጥቅምት 7 ይልቅ ጥቅምት 14 ወይም 21 እንዲሆንና ምክንያታቸውም በቂ የመዘጋጃ ጊዜ ማግኛ እንደሆነ ተገልጧል። ያለፈውንና ኡሁሩ ኬንያታ አሸንፏል የተባለበትን የምርጫ ውጤት ግን የአገሪቱ ጠቅላይ ፍርድ ቤት ባለፈው አርብ ውድቅ ማድረጉና ሌላ ምርጫ በ60 ቀናት ውስጥ እንዲካሄድ መወሰኑ አይዘነጋም። ቅድም እንዳስተዋወቅ ነው ከናይሮቢ ዘገባ ይኖረናል በኋላ የሚቀርብ የተባበሩት መንግስታት ድርጅት በብዙ ሚሊዮኖች የሚቆጠር የየመን ህዝብ የሚያሰቃየው ሰው ሰራሽ የሆነ ከሁለት ዓመታት በላይ የዘለቀ የእርስ በርስ ጦርነት ነው አለ። የመን ውስጥ ስለ ሰፈነው ቀውስ የተባበሩት መንግስታት የሰብአዊ መብት ድርጅት ዛሬ ጄኔቭ ውስጥ የሰጠውን ዘገባ ዝርዝር ዘጋቢያችን ልሳሽ ላይን አድርሳናለች። ትዝታ ብላቸው ይዛቀርባለች የሳውዲ አረቢያ ጣምራ ኃይል እንደ ኤሮፓ አቆጣጠር በመጋቢት ወር 2015 ዓ.ም የየመንን መንግስት በመደገፍ የሁቲ ሸማቂዎችን ማጥቃት ከጀመረ ወዲህ ከ11700 ሲቪሎች በላይ መገደላቸውን የተባበሩት መንግስታት ድርጅት ዘገባ ይገልጻል። ከ8000 በላይ የሚሆነውን ህዝብ የፈጁት የጣምራው ኃይሎች ሲሆኑ ለ3700 ህይወት መጥፋት ደግሞ ሁቲዎች ናቸው ተጠያቂዎቹ፣ ይላል ዘገባው። የእርስ በርስ ጦርነት፣ ኮሌራና ከፍተኛ የምግብ እጥረት የመንን ከፍተኛዋ የሰብአዊ ቀውስ አውድማ አድርጓታል ይላል የተባበሩት መንግስታት የሰብአዊ መብት ድርጅት የመካከለኛው ምስራቅና የሰሜን አፍሪቃ ኃላፊ ሞሐመድ አሊ አንሳሪ 18.8 ሚሊዮን የየመን ህዝብ የሰብአዊ እርዳታ ያስፈልገዋል፣ አስር ሚሊዮኑ ደግሞ ከፍተኛ የህክምና እንክብካቤ ፈላጊ ነው ብለዋል። የካታስትሮፊ ቀውሱ ሙሉ በሙሉ ሰው ሠራሽና በሁለቱም ጦረኞች በኩል ህዝብ ላይ የተከፈተ የጅምላ ፍጅት ነው። በገበያ ቦታዎች ላይ ሆስፒታሎች፣ ትምህርት ቤቶች፣ ለቀብር የተሰበሰበ ሕዝብ፣ ዓሣ አጥማጆችና ሲቪሎችን ያሳፈሩ አነስተኛ ጀልባዎች ላይ ሳይቀር ጥቃት ሲጣል አይተናል። በአንዳንድ ቦታዎች ሲቪሎች የሚጠቁት ሆን ተብሎ ነው ይላል ዘገባው። የተለያዩ የሰብአዊ መብት ጥሰቶች በሕዝብ ላይ ማድረስ እንደ ቀጠለ የሚጠቅስና የሰብአዊ መብት ተሟጋቾች፣ የሃይማኖት መሪዎች፣ ጋዜጠኞች፣ የፖለቲካ ተቃዋሚዎች ያለ ፍርድ ቤት ትእዛዝ ማሰር አስገድዶ መሰወር እየጨመረ መሄዱ አሳሳቢ ነው ይላል። በሁቲ ኃይሎች ለጦርነት ከሚመለመሉት ቢያንስ 1700ዎቹ በመንግስት በኩል ደግሞ 20 በመቶ የሚሆኑ ለአቅመ አዳም ያልደረሱ ልጆች መሆናቸውን ዘገባው ይጠቅሳል። የመንግስታቱ ድርጅት የሰብአዊ መብት ኃላፊ ዚያድ ራይድ አልሁሴኒም የእርስ በርስ ጦርነቱ በፍጥነት እንዲቆም ዓለም አቀፍ ነፃ መርማሪ አካል እንዲመሰረት ጥሪ አድርገዋል። የህዝብን መብት የሚረግጡም ለፍርድ እንዲቀርቡ አሳስበዋል። ነውጠኛው እስላማዊ ቡድን ቦኮ ሃራም ካለፈው ሚያዚያ ጀምሮ ናይጄሪያና ካሜሩን ውስጥ ባካሄደው ጥቃት ወደ 400 ሲቪሎች በአጥፍቶ ጠፊ ቡድኖች መገደላቸውን አምነስቲ ኢንተርናሽናል አስታወቀ። ይህ በዚህ ዓመት ብቻ የተካሄደ ጥቃት ነው። ባለፉት አምስት ወራት ከነበረውም ከእጥፍ በላይ እንደሆነ ተገልጧል። ዓለም አቀፉ የሰብአዊ መብት ተሟጋች ቡድን አምነስቲ ዛሬ ማክሰኞ ይፋ ባደረገው በዚህ ሪፖርቱ እንዳመለከተው በነሐሴ ወር የተገደሉትን 100 ሲቪሎች ጨምሮ ካለፈው ሚያዝያ ወዲህ 223 ሲቪሎች የተገደሉበት በቦኮ ሃራም እጅ ነው ብለዋል። ከፍተኛ የደም መፋሰስ የተፈጸመበት ጥቃት የተካሄደው እንደ አውሮፓ አቆጣጠር ባለፈው ሐምሌ 25 ቀን 40 ሰዎች ቦርኖ ውስጥ በሚገኝ የነዳጅ ማውጫ ላይ ፍንዳታ በተደረገበት ጊዜ መሆኑም ታውቋል። በጎረቤት ካሜሩን ደግሞ ካለፈው ሚያዝያ ወር ወዲህ ቢያንስ 158 ሲቪሎች በ30 የተለያዩ አጥፍቶ ጠፊዎች የተገደሉ ሲሆን ሌሎች 16 ሲቪሎችም ዋዛ ውስጥ በተመሳሳይ ጥቃት ሕይወታቸው አልፏል። በእነዚህ የምዕራብ አፍሪካ አገሮች የሚፈጸመው ግድያ ከፍተኛውን አሐዝ ያስመዘገበ መሆኑን ያመለከተው አምነስቲ፣ ብዙውን ጊዜ አጥፍቶ ጠፊዎቹ በቦኮ ሐራም የሚመለመሉ ሴቶች እና ሕፃናት ናቸው ተብሏል። የቦኮ ሐራምን ጥቃት ሽሽት ወደ 2.3 ሚሊዮን ሕዝብ ከናይጄሪያ፣ ከካሜሩን፣ ከቻድና ከኒጀር የተሰደረ ሲሆን ከእነዚህ ውስጥ ወደ 7 ሚሊዮን ያህሉ ለከፋ ረሃብና የምግብ እጥረት የተጋለጡ ናቸውም ተብሏል። ከምዕራባውያን አገሮች የፖለቲካ ሰዎች መካከል ሊቢያን በቅርቡ በመጎብኘት የፈረንሳይ የውጭ ጉዳይ ሚኒስትር ዣን ዩቬዝ ሌድሪያን አንዱ ሲሆኑ፣ ትናንት ሰኞ ከሊቢያ የተለያዩ የፖለቲካና ወታደራዊ ተቀናቃኝ መሪዎች ጋር ውይይት አካሂደዋል። የፈረንሳይ ባለሥልጣን ካነጋገሯቸው መካከል አንዱ በምስራቃዊ ክፍል የነዳጅ አምራች አካባቢ ይዞታቸውን በማጠናከር ላይ የሚገኙት የጦር አበጋዙ ካሊፋ ሀፍታር ሲሆኑ ሌላው ደግሞ ከሊቢያው የአንድነት መንግስት ስር የሚሰሩት ፋይዘል ሴረጅ ናቸው። እነኚህ ሁለቱ ተቀናቃኝ ወገኖች ወደ አንድነት እንዲመጡ በአሁኑ ወቅት ያልተረጋጋ የስልጣን ክፍፍል መኖሩን የአውሮፓ ዲፕሎማቶች አመልክተዋል። የፈረንሳይ የሊቢያን ቀውስ ለማርገብ ተደጋጋሚ ሙከራ እና ጥረት ማድረጓ የሚታወቅ ቢሆንም ጣሊያን ግን የፈረንሳይን ጥረት በወጉ ያልተቀነባበረ ስትል ነቅፋለች። እንዲያውም አለች። ጣሊያን የፈረንሳዩ መሪ ኢማኑኤል ማክሮን የጦር አበጋዙን የጀኔራል ሀፍታርን አካሄድ ይደግፋሉና ፈረንሳይ ሀቀኛ እርቀ ድርድር ማካሄድ አይቻላትም ብለዋል። ኦማን ውስጥ የሚገኙ ባለስልጣናት በሰጡት መግለጫ የህንጻ መሳሪያዎች የያዘች አንዲት የጭነት መርከብ ደቡባዊ ጠረፍ ባለው የሱልጣኑ ጠረፍ መስጠሟን አስታውቋል። ውስጧ የነበሩት ሀያዎቹ ግን ከሞት ተርፈዋል ተብሏል። የኦማን ንጉሳዊ ፖሊስ ባለፈው እሁድ በአካባቢው አሳ አጥማጆች ትብብር ከሞት የተረፉትን የመርከቧን ሰራተኞች ምስል በድረ ገጽ አውጥቷል። ፖሊሶችና የኦማን የትራንስፖርትና ኮሚኒኬሽንስ ሚኒስቴር በጋራ በመሆን ባወጡት መግለጫ መርከቧ የሰጠመችው ከዋና ከተማዋ ሙስላት 385 ማይልስ ርቀት ላይ ባለው በላካቢ ወደብ መሆኑን አመልክቷል። የታንዛኒያን ባንዲራ ያላት መርከብ ከተባበረው አረብ ኤሚሪቶች ወደ ኤርትራ ነበር የምታመራው። የተናደዱና ያመፁ የሌሶቶ ወታደሮች ከፍተኛውን የጦር አዛዥ መኮንናቸውን ተኩሰው ገደሉ። ሌፍተና ጀኔራል ኮለንቴ ሞስማንቶ ይባላሉ። ከሌሎች ሁለት መኮንኖች ጋር የተገደሉት ወደ አዛዡ ቢሮ ሄደው መሪውን የገደሉት ሁለት ወታደሮች ሲሆኑ እነርሱም መልሰው በተኩስ መልስ እንደተገደሉ የአሶሽትስ ፕሬስ አሶሽትድ ፕሬስ ዘግቧል አድማጮች ዜና የሚተላለፍላቸው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በመጨረሻም የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዛሬ ማክሰኞ በተናገሩት ቃል ደቡብ ኮሪያ እና ጃፓን ከዩናይትድ ስቴትስ ተጨማሪ ወታደራዊ የጦር ትጥቅ እንዲገዙ ፈቃድ የሚሰጡ መሆናቸውን አስታወቁ። ይህ የፕሬዝዳንቱ ውሳኔ ሰሜን ኮሪያ ባለፈው እሁድ ላካሄዳቸውና ሃይድሮጂን ቦምብ ነው ተብሎ ለታመነ ፍንዳታ መልስ ተደርጎ ተወስዷል። ፕሬዚዳንት ትራምፕ በትዊተር መልእክታቸው ጃፓንና ደቡብ ኮሪያ እጅግ ዘመናዊ የሆነ የጦር መሳሪያ ትጥቅ እንዲገዙ ፈቃድ ሰጥቻለሁ ነው ያሉት። መጽሔት ወደ ኋላ ዘገባ ይኖረዋል። ዜናውም በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ ማክሰኞ ምሽት ስርጭታችንን ነው። አስተናጋጆች አሉላ ከበደና አዲሱ አበበንን በአለም ዜና የጀመረው በደበኛ ፕሮግራማችን አድማጮች በ19ና በ20 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። ሳምንታዊው ቅንብሮች ከዘገባዎቹ በተጨማሪ ማለት ነው። ሐኪሙን ይጠይቁና ንግድና ምጣኔ ሀብት ልዩ ልዩ ዝግጅቶቻቸውን ይዘው በሁለተኛው አጋማሽ ጠብቋቸዋል። በቅድሚያ ግን አሁን በቀጥታ የምሽቱን አብይ ርዕስ የኬንያ ምርጫ ኮሚሽን ቀደም ሲል በዜናው እንደገለጥ ነው የፊታችን ጥቅምት ሰባት አዲስ ፕሬዝዳንታዊ ምርጫ እንደሚካሄድ ገልጦ ነበር። የተቃዋሚ መሪው ራይላ ኦዲንጋ ግን ከምርጫው በፊት ምርጫ አስፈጻሚዎች በሕግ መመርመርና አንዳንዶቹም ከስራ መባረር አለባቸው በማለት ዛሬ መግለጫ አውጥተዋል። ገልሞ ዳዊት ከናይሮቢ ዝርዝሩን ልኮልናል። የኬንያው የተቃዋሚ ፓርቲ መሪ ራይላ ኦዲንጋ የኬንያ ሀገር አስተዳደር ሚኒስትር ትላንት ያስቀመጠውን የሀገሪቱ የፕሬዚዳንታዊ ምርጫ ቀነ ገደብ እንደማይቀበሉ ዛሬ አስታወቁ። ሚስተር ኦዲንጋ ከፓርቲያቸው አመራሮች ጋር በመሆን በሰጡት መግለጫ የኬንያ የምርጫ ቦርድ የምርጫውን ቀን ሲወስን ባለጉዳዮችን ማማከር እንዳለበት በማስቀመጥ ፍሬድ ማቲያንጊ ያስቀመጡትን ውሳኔ ተችተዋል። ምርጫ ቦርዱ በድጋሚ ሊካሄድ ያለውን ፕሬዚዳንታዊ የምርጫ ቀን ካላሻሻለ ኦዲንጋ በምርጫው እንደማይሳተፉ ዝተዋል። የምርጫ ኮሚሽኑ የምርጫውን ቀነ ገደብ ሲያሳውቅ አስቀድሞ ከሚመለከታቸው ባለድርሻዎች ጋር ምክክር አላረገም። ይሄ ውሳኔ ሕጉን የመናቅ አይነት ድርጊት ነው። ከዚህ በፊት ኮሚሽኑ ከፓርቲያችንና ከጁብሊ ፓርቲ ጋር አንድ ላይ እንደሚያማክሩን በይፋ አሳውቆ ነበር። ይህም የምርጫውን ቀነ ገደብ ውሳኔ ብቻ ሳይሆን ምርጫው እንዴት መካሄድ አለበት የሚለውንም ያካትት ነበር። ይሄ ሁሉ ሳይደረግ ሚስተር ማቲያንጌ ትላንት የምርጫው ቀን በኦክቶበር 17 እንዲካሄድ ውሳኔ አስተላለፉ። የሀገሪቱ ተማሪዎች ሁኔታን ከግምት በማስገባት ብለው። ይሄ ማለት እንግዲህ ውሳኔውን ጫና በመፍጠር የሰጠው ጁብሊ ፓርቲ ነው እንጂ ኮሚሽኑ አይደለም ማለት ነው። ትላንት ምሽት የኬንያ ሀገር አስተዳደር ሚኒስትር ፕሮፌሰር ፍሬድ ማቲያንጊ ምርጫው ከሀገሪቱ የተማሪዎች ፈተና ሰሌዳ ጋር እንዳይጋጭ እንዲሁም ትምህርት ቤቶችም ለምርጫ ጣቢያነት ክፍት እንደሆኑ በማለት በድጋሚ ሊካሄድ ያለውን ምርጫ በጥቅምት ወር መጀመሪያ እንዲካሄድ በመግለጫቸው ጠይቀዋል። ራይላ በዛሬ የተቃውሞ ንግግራቸው ምርጫው ሊካሄድ መሟላት አለበት ያሉትን ቅድመ ሁኔታዎች አስቀምጠዋል። በመጀመሪያ የምርጫ ቦርዱ የመሰረት ልማቶችና የቴክኖሎጂ ቁሳቁሶች በግልጽ ኦዲት መደረግ እንዳለባቸው፣ ፓርቲያቸው የምርጫ ቦርዱን የመረጃ ማስቀመጫ የማግኘት ፍቃድ እንዲያገኝ፣ እንዲሁም ውጤቱ በተሻረው ምርጫ ላይ የማጭበርበር ወንጀል ፈጽመዋል ያሉ የምርጫ ቦርድ ሰራተኞችም በፍርድ ቤት መጠየቅ አለባቸው ሲሉ አስቀምጠዋል። ራይላ ፍርድ ቤት እንዲቀርቡ የጠየቁት የኬንያ የምርጫ ቦርድ ሰራተኞች ቁጥር ስድስት ሲሆኑ ከስድስቱ ውስጥ በምርጫ ቦርዱ በቴክኒክ ክፍል ኃላፊነትና በስራ አስፈጻሚነት የሚሰሩ ሁለት ኃላፊዎች ይገኙባቸዋል። ባለፈው አርብ የኬንያ ጠቅላይ ፍርድ ቤት የምርጫውን ውጤት ውድቅ ካደረገ በኋላ የኬንያ የምርጫ ቦርድ ዋና ኃላፊ ወፉላ ቸቡካቲ የሀገሪቱ አቃቢ ሕግ በማንኛውም የምርጫ ቦርዱ ሰራተኛ ላይ ምርመራ በማካሄድ ወንጀል የተገኘበትን የቦርዱ ሰራተኛ ሕጋዊ እርምጃ ይውሰድበት ሲሉ ተናግረው ነበረ። እስካሁን የኦዲንጋን የተቃውሞ መግለጫ በማስመልከት የኬንያ የምርጫ ቦርድ በይፋ የሰጠ መግለጫ የለም። ነገር ግን የጁብሊ ፓርቲን በመወከል በኬንያ ፓርላማ መቀመጫ ያላቸው የፓርላማ አባላት ትናንት በኬንያ የምርጫ ቦርድ የተወሰነውን የምርጫ ቀነ ገደብ እንደሚቀበሉ ዛሬ ገልጸዋል። ለአሜሪካ ድምጽ ገልሞዳዊት ከናይሮቢ ገልሞዳዊትን ለዘገባው እናመሰግናለን። ተከታዩ ደግሞ ወደ ደቡብ አፍሪካ ይወስደናል። የደቡብ አፍሪካ ተቃዋሚ ድርጅቶች ወይም ፓርቲዎች የአገሪቱን ፕሬዚዳንት ጃኮብ ዙማን ከስልጣን ለማስወገድ ቆርጠው ተነስተዋል ይላል ተከታዩ የመጽሔት ዘገባ። በዝርዝሩም ሁለቱ በደቡብ አፍሪካ ያሉ ተቃዋሚ ፓርቲዎች ጥረታቸውን በህገ መንግስታዊ ፍርድ ቤትና በፓርላማ ወይም ፓርላማ ድረስ አድርሰውታል ትለናለች የአሜሪካ ድምፅ ዘጋቢ አኒታ ፖል ከጆሃንስበርግ በላከችው ዘገባ አዳኒች ሳዬ ታቀርበዋለች። በፕሬዚደንት ጃኮብ ዙማ ላይ ሲቀርቡ የቆዩት የሙስና ክሶች የሀገሪቱ ምክር ቤት የትምምን ድምፅ እንዲነፍጋቸው ተቃዋሚዎች ስምንት ጊዜ እንዲሞክሩ አነሳስቷል። ሆኖም አልተሳካም። በምክር ቤቱ የብዙሃንነት ቦታ ባለው ኃያሉ ገዢ ፓርቲ በቀላሉ ተሸንፈዋል። ዛሬም ዙማን ከስልጣን ለማውረድ በሀገሪቱ ከፍተኛ ፍርድ ቤትና በሀገሪቱ ምክር ቤት ተሞክሯል። የኢኮኖሚ ነጻነት ታጋዮች የተባለው ተቃዋሚ ፓርቲ ፕሬዚደንት ዙማ በገጠር ያለውን የግል ቤታቸውን ለማሳደስ 20 ሚሊዮን ዶላር የሚሆን የህዝብ ገንዘብ ሲጠቀሙ የደቡብ አፍሪካ ፓርላማ ሊቆጣጠራቸው አልቻለም ሲል 11 ዳኞች ወዳሉበት ህገ መንግስታዊ ፍርድ ቤት አቅርቦታል። ቴምቦካ እንጉጋይ ቶቢ ያብራራሉ። በአጭሩ ለመግለጽ የምንጠይቀው ያለ ነው። የፕሬዝደንቱ ተግባር ያስከሰሳቸው እንደሆነ የሀገሪቱ ምክር ቤት እንዲመለከተው የሕገ መንግሥቱ ፍርድ ቤት ትእዛዝ እንዲያስተላልፍ ነው። ፍርድ ቤቱ በበኩሉ የምክር ቤቱ ሁለት ሦስተኛ አባላት ፕሬዝዳንቱ እንዲከሰሱ ድምፅ ከሰጡ ሊከሰሱ ይችላሉ ይላል። ይሁንና ገዢው የአፍሪካ ብሔራዊ ኮንግረስ ከምክር ቤቱ መቀመጫዎች ስልሳ ሁለቱን ስለሚቆጣጠር ተግባራዊነቱ አጠራጣሪ ይሆናል። በሌላ በኩል ደግሞ ዲሞክራሲያዊ ውህደት የተባለው ዋናው ተቃዋሚ ፓርቲ በኬፕ ታውን ምክር ቤት ቀርቦ ከሚገባው ጊዜ ቀድሞ ምርጫ እንዲካሄድ መላው የሀገሪቱ ምክር ቤት እንዲፈርስ በሚል ለመከራከር ተዘጋጅቷል። ገዢው ፓርቲ በምክር ቤት ላይ ባለው ጥንካሬ መሰረት ፕሬዚዳንቱ የሚከሰሱ፣ ምክር ቤቱም የሚፈርስ አይመስልም። በዛም ላይ የዙማ የገዢው ፓርቲ ፕሬዚዳንትነት በመጪው ታህሳስ ወር ያበቃል፣ አዲስ የድርጅቱ መሪ ይመረጣል። ይህም ፕሬዚዳንቱን ማግለሉ አይቀርም። የፕሬዝዳንትነታቸው ጊዜም ከሁለት ዓመታት በኋላ ያከትማል። ኦብሪ ማትሽክ የተባሉ ተንታኝ ግን ተቃዋሚ ፓርቲዎች ከቅርብ ጊዜያት ወዲህ ሲያካሄዱት የቆዩት ትግል የሚቀጥል ነው ይላሉ። ዛሬ በህገ መንግስታዊው ፍርድ ቤት የሚካሄደው ያለው ነገር ተቃዋሚ ፓርቲዎቹ የአፍሪቃ ብሔራዊ ኮንግረስን ለማዳከም ያቀዱት ሰፊና ዘርፈ ብዙ ስትራቴጂ ነው። ተቃዋሚዎቹ የፕሬዝደንቱን አሉታዊ ገጽታ አጉልቶ በማቅረብ በአፍሪካ ኮንግረስ ፓርቲም እንዲንጸባረቅ በማድረግ ከሁለት ዓመታት በኋላ በሚካሄደው ምርጫ ተቃዋሚዎች የተመቻቸው ሁኔታ እንዲፈጠርላቸው ለማድረግ ነው። የአፍሪካ ብሔራዊ ኮንግረስ የምክር ቤት አባላት ቃል አቀባይ ኖሴባ ማህሏሊ በበኩላቸው ተቃዋሚው የዲሞክራሲያዊ ውህደት ፓርቲ በምክር ቤት ያቀረበው የውሳኔ ሐሳብ ዋጋቢስ ነው ይላሉ። It is proving that they are not interested in solving the problems of this country. የሀገሪቱን ችግር የመፍታት ፍላጎት እንደሌላቸው ነው የሚያሳየው። ምክር ቤቱ እንዲፈርስ የውሳኔ ሀሳብ በማቅረብ ምክር ቤቱን ለማናጋት ነው እየጣሩ ያሉት። አላማቸውም የጥምረት መንግስት እንዲመሰረት ለማድረግ ነው። የፕሬዝደንት ዙማ ቃል አቀባይ ምላሽ ለማግኘት የተደረጉት ሙከራዎች አልተሳኩም። ፕሬዚዳንቱ ለብሪክስ የኢኮኖሚ ጉባኤ ቻይና ሄደዋል። ወደ ምሽቱ የመጨረሻ ትንታኔ ርዕስ እናልፋለን። የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት በሰሜን ኮሪያው እብሪተኛነት በተጠናወተው መንግስት ላይ አዲስ ጠንካራ ማዕቀብ እንዲታወጅ የጠየቁት በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ናቸው። የሀገራችን ትዕግስት ገደብ አለው እኮ ሲሉ አስጠንቅቀዋል። የቪኤዋ ማርጋሬት በሽር ዝርዝሩን ያስተላልፋለች። ቆንጅታዬ ሰሜን ኮሪያ እሁድ ዕለት ያካሄደችው ስድስተኛዋና ከእስካሁኖቹ ግዙፉ የኒውክሌር ሙከራ ፈጥኖ ነው ዓለም አቀፉ ውግዘት ያስከተለው። በተባበሩት መንግስታት ድርጅት የአሜሪካ አምባሳደር ኒኪ ሄሊ ለአምባገነኑ የሰሜን ኮሪያ መሪ ኪም ጆንግ ኡን ጥብቅ ማስጠንቀቂያ አስተላልፈዋል። በሚሳይልና በኒውክሌር በደቀኑት ስጋት የጦርነት ያለህ እያሉ እየለመኑ ነው። ዩናይትድ ስቴትስ ደግሞ ጦርነት ፈጽሞ አትፈልግም። አሁን ጦርነት አንፈልግም፣ ግን ደግሞ የአገራችን ትዕግስት ተዝቆ የማያልቅ አይደለም። ወዳጆቻችንንም ግዛታችንንም ከጥቃት እንከላከላለን። ዩናይትድ ስቴትስ ፒዮንግያንግ ላይ አዳዲስ ማዕቀቦች እንዲጣሉባት የሚጠይቅ ውሳኔ ለጸጥታ ምክር ቤቱ አባላት እንደምታሰራጭና ፈጥነው በመጪው ሰኞ ድምፅ ይሰጡበታል ብላ እንደምትጠብቅ አምባሳደር ሄሊ ገልጸዋል። በጸጥታው ምክር ቤት የአገም ጠቀም እርምጃ ዘመን አክትሟል። አሁን ጊዜው ከማለፉ በፊት ያሉትን ዲፕሎማሲያዊ መንገዶች ሁሉ መጠቀም አለብን። ከምን ጊዜውም ጠንካራ የሆነ እርምጃ መውሰድ ይገባናል። የጸጥታው ምክር ቤት እስካሁን በሰሜን ኮሪያ ላይ ከጣላቸው ሁሉ የጠነከረ ማዕቀብ አሁን ባለፈው ወር ነው የጣለው። በተባበሩት መንግሥታት ድርጅት የቻይና አምባሳደር ሊዩ ጄይ የሰሜን ኮሪያን ተግባር አውግዘው ውይይት እንዲደረግ ተማጽኖ አቅርበዋል። የኮሪያ ባሕረ ገብ ሁኔታ አንዳች አዙሪት ውስጥ ገብቶ እያሽቈለቈለ ነው። ይሄ ነገር በሰላማዊ መንገድ መፈታት ይኖርበታል። ባሕረ ገቡ አካባቢ በጦርነት እንዲታመስ ቻይና ፈጽሞ አትፈቅድም። ዲፕሎማቶች ፒዮንግያንግ ላይ በምን ዘርፍ ተጨማሪ ማዕቀብ እንደሚጥሉባት እየተቸገሩ መሆናቸው ይሰማል። ዓለም አቀፉ ማህበረሰብ እንደሚለው የኪም ጆንግ ኡን መንግስት ከበርካታ ኢንዱስትሪዎች የሚያገኘውን ገቢ በድብቅ ለሚያካሂደው የኒውክሌርና የተወንጫፊ ሚሳይል መርሃ ግብሩ እያዞረ ይጠቀምበታል። አድማጮች አሁን ቀደም ብለን በመግቢያችን ወደ ጠቆም ነውና በስፋትም እያነጋገረ ወዳለ ሰሞንኛ ጉዳይ እንውሰዳችሁ። SILENT NAT METRE SONAT KEBRE ANE SAGELE ድምፃዊ ቴዲ አፍሮ የኢትዮጵያ አልበሙ ምርቃት መከልከሉን በፌስቡክ ገጹ አስታወቀ። ነሐሴ 28 2009 ዓ.ም ከምሽቱ አንድ ሰዓት ጀምሮ በአዲስ አበባ ሂልተን ሆቴል በደመቀ ሁኔታ ልናካሄድ የነበረው የኢትዮጵያ አልበም ምርቃት አስፈላጊው ዝግጅት ሁሉ ተጠናቆና ጥሪ ለተደረገላቸው እንግዶች የመግቢያ ወረቀት ታድሎ ካበቃ በኋላ በሰዓታት ልዩነት ውስጥ ጉዳዩ ይመለከተኛል የሚለው የመንግስት አካል መርሃ ግብሩን ማካሄድ እንደማንችልና ፍቃድ እንደሚያስፈልግም በመግለጽ ዝግጅቱ እንዳይካሄድ መከልከሉን ለክብራን ወገኖቻችን ስናስታውቅ የተሰማንን ከፍተኛ ሐዘን በመግለጽ ነው ብሏል። ይህ የቴዎድሮስ ካሳሁን መግለጫ በጉዳዩ ላይ የኢትዮጵያ መንግስትና ድምፃዊውን ለማነጋገር ያደረግነው ጥረት አልተሳካም። ሄኖክ ሰማእግዜር በለፍ ተቀደም የህዝብ አስተያየቶችን እንዲህ አሰባስቧል። ሰምቻለ፣ ግን አስተያየት የለኝም። ይንንቱ እንዴት ደወልክ ነ እንደዚሁ። በለፍ ተቀደም አስተያየት የለኝም። አመሰግናለሁ። ሄሎ ሄሎ። ጤና ይስጥልኝ። ጤና ይስጥልኝ። ሄኖክ ሰማእግዜር ይባላለህን፣ ጋዜጠኛ ነኝ፣ ከአሜሪካ ድምጽ ነው የምደውለው። የህዝብ አስተያየት እንደዚህ እየሰበሰብኩ ነበረ። እሺ እሺ። ቴዲ አፍሮ የኢትዮጵያ አልበሙን ለማስመረቅ ነሐሴ ሀያ ስምንት ዝግጅት ነበረውና ይሄ በ በጸጥታ ኃይሎች ተሰርዞበታል። እዚህ ላይ የህዝብ አስተያየት እየሰበሰብኩኝ ነበረ። ሰምተው ከሆነ ዜናውን ምን አይነት ሃሳብ ያደረቦት? የግለሰብን ነፃነት የመንፈግ ያህል መስሎ ነው የሚሰማኝ፣ ለእኔ እንደ ግለሰብ ማለት ነው። እንዴት የግለሰብ ነፃነትን እንደ መንፈግ ሲሉ? ለምሳሌ ከአሁን በፊት ብዙ አርቲስቶች አሉ፣ ብዙ ብዙ አርቲስቶች ማለት ነው እና እንደዚህ አዲስ አልበም በሚያወጡበት ሰዓት ያለምንም የመንግስት ፍቃድ፣ ያለምንም ጥያቄ በፈለጋቸው ቦታ እነሱ ኦርጋናይዝ ማድረግ በፈለጉበት ቦታ አድናቂዎቻቸውን ጨርሶ ሲያስመርቁ አውቃለሁ፣ አስመርቄም አውቃለሁ። ምን የተለየ ነገር ያለ ይመስልሃል በሙዚቀኛ ቴዲ አፍሮ? እንግዲህ ምናልባት አሁን እንግዲህ የአዲስ የወጣው አልበም ላይ አንዳንድ ዘፈኖቹ ያው እሱ ባይልም እንደ ህብረተሰቡ እንደሚለው ምናልባት የግሉን አስተያየት ሊሆን ይችላል እንትን ያለው ግን ህብረተሰቡ ያው የልቡን የውስጡን ስለገለጸለት አሁን ከረንት ሊያገሪች ውስጥ ካለው ሁኔታ ጋር እያገናዘበ ብሶት መወጫ አይነት ነገር አድርጎት ሊሆን ይችላል ዘፈኑን፣ እና ህብረተሰቡም ያንን ተከትሎ ወደ ሌላ አቅጣጫ ህብረተሰቡን ስን ይልብናል ብሎ ስለታሰበ ይመስለኛል፣ እንደ እኔ ማለት ነው፣ የተከለከለበት ምክንያት እንጂ እንደ ማንኛውም ዘፋኝ እንደ ማንኛውም አልበም የማስመረቅ መብት ሙሉ ሙሉ ዲሞክራሲያዊ መብት ያለው ይመስለኛል። እና በማንኛውም ግለሰብ እንዲህ ነው እንዲህ ነው ተብሎ ፕሮግራም እንዳያዘጋጅ የሚከለከልበት ምክንያት ለኛ ይታይ አለ ብዬም አላስብም። ትክክል ነው ብዬም አላስብም። ሄሎ ሄሎ። አቤት፣ እንደምን ዋልክ? ደህና ዋልኩኝ። ሄኖክ እባላለሁ። ሄኖክ እባላለሁኝ። ጋዜጠኛ ው ሄኖክ ሰማ ጊዜር ጋዜጠኛ ነኝ። ከአሜሪካ ድምጽ ነው ምደውልልህ። ጋዜጠኛ ነኝ። እንደምን አመሸ ይፈል ይመስገን። ዜናውን ሰምተሃል ምን አስተሳሰብ አደረብህ? ይለሰይ በሚለው ትውሰዶ አመሰግነ ከየት ከተማ ነው ግን? ከተማው ደሴ ነው። ያው በጣም የሚከብድ ነው ግን አይቻለሁ፣ እንትኑ ከቲቪ ላይ አይቻለሁ። በጣም አሳዛኝ ነው። ያው እንግዲህ ይስተካከላ ጊዜ ያስባለሁ ነው። ይስተካከላል ስትል ያው የተሰረዘው ወደ እንትን ይመለሳል ማለት ነው ለቀ ያሉትነ

የኢትዮጵያ የቴዲ አፍሮን ዜማ ነበር የሰማችሁት አድማጮች። በስፋት እያነጋገረ ባለው የውቁ ድምፃዊ ቴዲ አፍሮ የአልበም ረቃ መከልከል ጉዳይ ላይ ቀደም ሲል ከሙዚቃ ቀደም ብሎ ማለቴ ነው ባለፍ አለፍ ከተለያዩ አካባቢዎች በስልክ የተገኙ አድማጮችን አስተያየት ነበር ቀደም ሲል የሰማችሁት። በቀጣይ ፕሮግራማችን ቴዲን እንዳገኘን እናቀርባለን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ስለ አስተያየታቸች እናመሰግናለን። ወደሚቀጥለው እንግባ አሉላ መልካም። አሁን አዲሱ ከአድማጮቻችን አስተያየቶች ጋር እንቆያለን። ታዲያ የድምፅ አይደለም በኢሜይል የመጡትን ነው የምናስቀድመው። ሰላምና ጤና ይብዛላችሁ የአሜሪካ ድምፅ አዘጋጆችና ድምተኞች በሚል ከደረሱን አስተያየቶች የአንዱ መንደርደሪያ ነው ይሄ ይህችን አጭር ጽሑፍ ለመክተብ ያነሳሳኝ ከሳምንታት በፊት በኬንያ የተካሄደው የነበረው አገር አቀፍ ምርጫ እንከን ያለውና የተጭበረበረ መሆኑን በመተቸት በሁለት ወር ጊዜ ውስጥ ሌላ ምርጫ እንዲደረግ መወሰኑን የአገሪቱ ከፍተኛ ፍርድ ቤት ወይም ጠቅላይ ፍርድ ቤት ማለታቸው ነው ሰሞኑን ማስታወቁ። ይህንን ከፍተኛ ፍርድ ያስተላለፉት ዳኞች ፍርሃትና መፍራት እንዳቆሙ የሚያሳይ ነው ያሉት ፍቅረ ስላሴ ታደሰ የተባሉ አድማጫችን ናቸው ከካናዳ። እናቶች ይላሉ አድማጫችን፣ የአስተያየታቸውን ፍሬ ፍሬ ነገር በምሳሌ ሲያዋዙ፣ እናቶች ቁንጅና ወስጠኝ እንጂ ሙያ ከጎረቤት እማራለሁ ይሉ እንደነበረው የኢትዮጵያ ፍርድ ቤቶች ዳኞችም ከጎረቤት ኬንያ ፍርድ ቤት ዳኞች ምን ትማሩ ይሆን? እናንተስ ፍርሃትን መፍራት አቁማችሁ ከከፍተኛው ትምህርት ተቋም በሙያው ስትመረቁ የገባችሁትን ቃል ለህሊናችሁ ስትሉ ከገዢው መንግስት ታዛዥ ወይም ትእዛዝ ውጪ ትክክለኛውን ፍርድ የምታሰሙት የተከበራችሁ የኢትዮጵያ ፍርድ ቤት ዳኞች ከፍርሃት የተነሳ እናንተም ወንጀለኞች እንደሆናችሁ ትገነዘቡ ይሆን? እናንተ መንግስትን በመፍራት አሊያም ባለሥልጣንን በመፍራት ወይም ከሥራችሁ ላለመባረር ወይም ከድርጅት አባልነት ላለመወገድ በመፍራት የተዛባ ፍርድ ስትፈርዱ፣ ያን ጊዜ በተከሳሹ ግለሰብም ሆነ በአጠቃላይ በሕዝብ ላይ ወንጀል ፈጸማችሁ እንደሆነ አታውቁም? የካናዳው አድማጫችን ጠንከር አድርገው ያስታውሳሉ። ከዛም ከፍ ሲል በገዛ ሕሊናችሁ ላይ ከሁሉ የከፋ ወንጀል ፈጸማችሁ ማለት ነው። ስለዚህም በሕዝብም በሕሊናችሁም ከፍርሃታችሁ የተነሳ ወንጀለኞች ናችሁ። እባካችሁ እናንተ የተከበራችሁ የኢትዮጵያ ዳኞች ይላሉ አድማጫችን። ያለፈው አልፈዋል ውሾን ያነሳ ውሾን ብላችሁ በአዲሱ የ2010 የኢትዮጵያ አዲስ ዓመት ፍርሃትን መፍራት አቁማችሁ፣ መንግስትንና ባለስልጣንን መፍራት አቁማችሁ፣ ለእውነተኛ ዳኝነት ህሊናችሁን ህሊናችሁ እንዲታዘዝና እንዲገዛ ቃል ግቡ እያልኩ የምጠይቃችሁ በኢትዮጵያዊ ጨዋነት ጭምር ነው ብለዋል። ፍቅረ ስላሴ ወደ መቋጫቸው ሲንደረደሩ፣ ሌላው ደግሞ አሉ፣ ለአቃቤ ህጎች የማስተላልፈው መልእክት እባካችሁ እናንተም ራሳችሁን ከፍርሃት ነጻ አውጡ ሰውን የመሰለ ትልቅ ክቡር ፍጡር በከንቱ ከሳችሁ ፍርድ ቤት ከማቆማችሁ አስቀድሞ የምትከሱበትን ማስረጃ ሰብስቡ እንጂ የምትከሱትን ሰው ከርቸሌ አስገብታችሁ ስታበቁ ማስረጃ ለማግኘት ቀን ይሰጠን ማለታችሁ ከአሮጌው ዘመን ጋር አብሮ ሊቀር ይገባል። እዚህ ጋር በአቃቤ ህጎች ላይና በመንግሥት ላይ የምሰጠው እውነት አዘል ቀል ቢጤ ያለችን ያሉት አለችኝ ያሉት የካናዳው አድማጫችን በየከተማው ያሉ ውሾች አገር ጥለው ለመሰደድ ጉዞ ጀመሩ። በዳር አገር ያሉ ውሾች የእነኝህን ውሾች አገር ጥለው ለመሰደድ ያበቃ ውሳኔ መንስኤ ለማወቅ ጓጉ። እናም ጥያቄ ያቀረቡላቸው ተጠያቂዎቹም ውሾች ሲመልሱ የአገራችን መንግስት አንድ የዘር ፍሬ ያለው ውሻ በሙሉ ይገደል ብሎ አዋጅ ስላወጣ ነው የምንሰደደው ብለው መለሱ። ከጠያቂዎቹም አንዱ ቴ ታዲያ ለምን ትሰድዳላችሁ? እኛ እኮ ሁለት የዘር ፍሬ ነው ያለን ቢላቸው፣ እነሱም ሲመልሱ አይ አንተም ሞኝ፣ መንግስታችን አየህ ከገደለ በኋላ ነው ያን ለማረጋገጥ የሚሞክረው ብለው መለሱ። ይህ የሚያሳየው ጥፋተኛ ያልሆነን ዜጋን በእስር ቤት አስቀምጣችሁ ቀን ይሰጠን እንደምትሉት አይነት መሆኑ ነው። በመጨረሻም የአገራችን ዳኞችም ሆናችሁ አቃቤ ሕጎች በ2010 ዓመተ ምህረት ፍርሃትን ለመፍራት ቆርጣችሁ ተነሱ እያልኩ ለሁላችሁም መልካም የኢትዮጵያ አዲስ ዓመት ይሆንላችሁ ሲሉ ደምድመዋል። ፈቅረስላሴ ታደሰ አድማጫችን ከካናዳ። አድማጮች ሌሎቻችሁም ተሳተፉ። የአድማጫችንን አስተያየት ነው በኢሜይል የደረስ እንያቀረብ ነው። በስልክ የደረሱንን ጊዜ እንዳገኘ እናቀርባለን። አሁን ርዕሰ ወሬዎቹን ባጫጭሩ ከአዲስ አበባ ነውጠኛው እስላማዊ ቡድን ቦኮ ሀራም ካለፈው ሚያዝያ ጀምሮ ናይጄሪያና ካሜሩን ውስጥ ባካሄደው ጥቃት ወደ አራት መቶ ሲቪሎች በአጥፍቶ ጠፊ ቡድኖች መገደላቸውን አምነስቲ ኢንተርናሽናል አስታወቀ። የዚህ ዓመቱ ብቻ የተካሄደ ጥቃት ይሄ ነው። ባለፈው ግን አምስት ወራት አስቀድሞ ከነበረው በእጥፍ ጨምሯል ብሏል። ዓለም አቀፉ የሰብአዊ መብት ተሟጋች ቡድን አምነስቲ ዛሬ ማክሰኞ ይፋ ባደረገው በዚህ ሪፖርቱ እንዳመለከተው በነሐሴ ወር የተገደሉትን 100 ሲቪሎች ጨምሮ ካለፈው ሚያዝያ ወር ወዲህ 223 ሲቪሎች የተገደሉት በቦኮ ሀራም እጅ ወይም ትእዛዝ ነው ብሏል። የተባበሩ መንግስታት ድርጅት በብዙ ሚሊዮኖች የሚቆጠር የየመን ሕዝብ የሚሰቃየው ሰው ሰራሽ በሆነው ከሁለት ዓመት በላይ በዘለቀው የእርስ በርስ ጦርነት ነው ብሏል። ከምዕራባውያን አገሮች የፖለቲካ ሰዎች መካከል ሊቢያን በቅርቡ በመጎብኘት የፈረንሳይ ውጭ ጉዳይ ሚኒስትር አንዱ ሲሆኑ ትናንት ሰኞ ከሊቢያ የተለያዩ የፖለቲካና ወታደራዊ ተቀናቃኝ መሪዎች ጋር ውይይት አካሂደዋል። የተናደዱና የተቆጡ የሌሶቶ ወታደሮች ከፍተኛውን የጦር አዛዥ መኮንናቸውን ተኩሰው ገደሏቸው። ሌፍትናንት ጄኔራል ኳንትሌ ሞንሶ ሞንሶ ይባላሉ። ከሌሎች ሁለት መኮንኖች ጋር የተገደሉት ሁለት ወታደሮች ወደ መኮንኑ ቢሮ ገብተው ነው የገደሏቸው። አብረው የገቡት ሁለቱ ወታደሮችም በመልሶ ማጥቃት ተኩስ ሙተዋል። ዜናዋ በቃ አድማጮች፣ የምትከታተሉት በ19 እና በ22 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና አዲሱ አበበን። አድማጮቻችን እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። እናንተም እንዳትሄዱ እስከ አራት ሰዓት አብራችሁን አምሹ። መልካም። አሁን ሐኪሙን ይጠይቁ። ሐኪሞን ይጠይቁ አዘጋጅ በነገር ላይ ያሉላ እኔም፣ ጥያቄዎች አሉኝ። አንድ ቀን የአየር ጊዜ እፈልጋለሁ በጠይቃለሁ ማብራሪያ ሙያ ማብራሪያ የሚያቀርቡልን የምሽቱ ሐኪሞን ይጠይቁ እንግዳችን ማን ናቸው? አዲሱ የእንግዳችን ማንነት ላስቀድም። ጥሩ ዶክተር ደረጀ ሳህለ ሻየው የሳምባና ከእንቅልፍ ጋር የተያያዙ የህመም ሁኔታዎች ልዩ ባለሙያ ናቸው። ሁለተኛው ጥያቄ ህስ የራሴን ጥያቄ ሌላ ጊዜ። የአድማጩን ጥያቄ የአድማጩ ጥያቄ ምንድን ነው? ልክ ነው ትክክለኛው ጥያቄ ህስ ነው። አዲሱ የልብ ላይ ሽንቁር ስለተባለው ና የጤና ክስተት የቀረበውን ተከታታይ ፕሮግራም ያደመጡ አድማጫችን ናቸው፣ ከዚሁ ከዋሽንግተን ዲሲ በሳምባስ ላይ ሲከሰት ሲሉ ሽንቁር አይደለም ግን ለየት ያለ ጠባይ ያለው ግራኑሎማ ስለተባለ የሕመም ሁኔታ እየጠየቁን ባለፈው ሳምንት የመጀመሪያውን አጭር ክፍል አሰምተን ለዛሬ ይቀጥረናል። እና ይሄ ነው ዝግጅቱ። የልብል ጥሩ ነው፣ ለዚህ ነገር ቀልድ አልፈልግም በልብ ጉዳይ። እሺ፣ አመሰግናለሁ አዲሱ። ታዲያ እዚህ ላይ የአድማጩን ስም በድምፅ ስናሰማም ባለፈው አድማጮች ልብ ብለው ሊሆን ይችላል። አሁንም ስማቸውን መጥቀስ አልቻልንም። ምክንያቱ ከከተማችንም ቢሆን የደወሉት ከዚህ ከዋሽንግተን ዲሲ ነው ያሉት፣ ድምፃቸው በትክክል አይሰማም ነበር። ስለዚህ ስማቸውን መግለጽ ያልቻልንበት፣ ምናልባት አድማጮች ብትጠየቁ ምክንያቱ ይኸው ብቻ ነው። ወደ ዝግጅቱ እንግባ። መልካም ቀጥሏል። ዶክተር ደረጀ አንድ ቀደም ብለ በድምፅ ያሰማናቸው የዋሽንግተን ዲሲ አድማጫችን የሚያቀርቡትን ጥያቄ መነሻ በማድረግ እምብዛም የማይታወቅ የሚመስል ግራኑሎማ ስለተባለ የህመም ሁኔታ ይልቁንም ደግሞ ሳንባን በሚያጠቃበት ጊዜ ስለሚሆነው ተነጋግረናል። ስለ ህመሙ ምንነትም እንዲሁ ለአድማጫችን አጠር ያለ ገለጻ አድርገው ነበር። ከህመሙ እንግዳ ጠባይ፣ እንግዳ መሆን፣ በስፋት አለመታወቅ፣ ስለ ህመሙ በመጠኑ ያስታውሰው የህመሙ አይነት ጠባይ ያስታውስን። እስቲ ግራኑሎማ ምንድን ነው? ሉላ፣ አመሰግናለሁ ስለተሰጠኝ ዕድል። ግራኑሎማ እንግዲህ በሰውነታችን ባልታወቀ ወይም ከሰውነታችን ውጭ በሆነ እንግዳ ህዋስ ሲጠቃ ወይም ፎሬን የሆነ ሳብስታንስ ያም ኢንፌክሽን ሊሆን ይችላል ሲጠቃ ሰውነታችን የመከላከያ ኃይሎችን ወይንም ኢሚዩኒቲያችንን ተጠቅሞ ብዙ ሴሎችን ወደዚያ ስፍራ ይልካል። ኢንፌክሽኑን ወይም ያንን ጥቃት ለመቆጣጠር በወታደራዊ ስልፍ ብዙ ወታደሮችን ይልካል። በዚያን ጊዜ ብዙ ሴሎች ሄደው ያንን እንግዳ የሆነ የውጭ ወይም ያልታወቀ ሳብስታንስ ወይም ሲያዩ ያፍኑታል። ያ ማለት ዋል ኦፍ ያደረጉትና እንደ የተቆጣ ባጭ ሆኖ እዛው ይቀራል ማለት ነው። ይሄ የትኛውም የሰውነት ያደረግ ነው እንጂ ለሳንባ ብቻ የተወሰነ አይደለም። በፍጹም አይደለም። ቆዳ ላይ ይታያል። ለምሳሌ ያሁን ቢንቢ ቢነድፈን ሰውነታችን ላይ ብጥ የምትለው አይነት እንደማለት ነው። ግን ሳንባ ላይ በታየ ጊዜ ከአትስካኑ ላይ ሲታይ፣ አሁን ይሄ ነገር ያ ይሁን ወይስ፣ ለምሳሌ የሌላ የመጥፎ ነገር ጅማሬ ሊሆን ይችላል ለምሳሌ ካንሰር ሊሆን ይችላል ወይ የሚል ሁልጊዜ ፍራቻ አለ ማለት ነው። ይህን ስጋት መሰረት አድርገው እስኪ በምርመራውም በሕክምናውም ያሉትን አማራጮች ደግሞ በመጠኑ ዳሰስ ሲያርጉ ሳምባ ላይ ሲያርፍ ቀደም ብለው እንደገለጹልን እንደሁም የካልሲየም ክምችት እዛ ቦታ ሲፈጠር ሳምባ ላይ ለስላሳ የሆነው የሰውነት አካል ላይ የደደረ ሁኔታ ሊከስት እንደሚችል ጠቅሰዋል በቀደመ ፕሮግራማችን። ይህ በእርግጥ ግራንሎማ የተባለው የዚህ በሽታ ውጤት ይሁን ወይስ የሚያስፈራው ስር የሰደደ ምናልባትም አደገኛ ሊሆን የሚችል በምን ይለያል? እንደ ካንሰር ያለ ህመም መሆኑን በምንድን ነው በምርመራ የሚታወቀው? ምንስ አማራጮች አሉት? ጥሩ ጥያቄ ነው አሉላ። ጥሩ ቃልም ነው ደደረ የሚለው ቃል በጣም ጥሩ ይገልጠዋል። እና አንዳንድ ጊዜ የካልሲየም ክምችት ይኖራል። ብዙ ጊዜ ካልሲየም ካለ ካንሰር ያለመሆን ምልክት ነው። ብዙ ጊዜ መቶ ፐርሰንት የለም በሜዲስን ብዙ ጊዜ ግን ካልሲየም ዲፖዚት ያልሆነበት እና ዝም ብሎ የደደረ ነገር ግን በካትካን ሲታይ ምን እንደሆነ ለመለየት አስቸጋሪ ስለሆነ በተለይ ፖሞነሪ ወይም የሳምባ ስፔሻሎች ስፔሻሊስት ጋር ሄደው በመታየት ሕክምና ማግኘት ይቻላል። ወደ እኛ ሲመጡ ምንድን ነው የምናደርገው? የበሽተኛውን ስክ ወይም ደግሞ ለካንሰር ወይም ለሌላ በሽታ የመጋለጥ እድሉን እያሉን ነው እድሉን ምን ያህል ነው ብለን ያን ሰው እንመዝናለን። የዛ ደግሞ የሚወሰነው አሁን ሲጃራ ያጨሳል ወይ ወይስ ፊት አጭሶ ያቆመ ሰው ነው። እንዲህ በሚሆን ጊዜ ለካንሰር የመጋለጥ ኃይሉ ከፍተኛ ከሚባለው መደብ ውስጥ ይገባል። ሲጃራ ጭሶ የማያውቅ ወይም በሰከንድ ሀንድ ወይም በሌላ በሁለተኛ ሰው ሲጃራ ጭስ ያልተበከለ ሰው ሲሆን ደግሞ ሎው ሪስክ ወይም ደግሞ ዝቅተኛ መጋለጥ እድል የሚለው ጋር ይመደባል። በዚያ መሰረት እና ደግሞ ካትስካኑ ላይ የአግራኑሎማው ምን እንደሚያክል ወይም ያኖችል ምን ያህል ትልቅ ከሆነም ትንሽ ከሆነም በእነዚህ ሁለት ክራይቴሪያዎች፣ በሰውየው ሪስክ እና በሳይዙ በየሶስት ወሩ ወይም በየስድስት ወሩ ተከታታይ የካት ስካን ፎሎዋፕ ይደረጋል። ይሄ የሚደረገው እነዛ የሚታየው ኖጁል ወይም ግራኑሎማ በጊዜ ውስጥ የሚያሳየው ለውጥ አለ ወይ፣ አድጓል ወይ፣ ጨምሯል ወይ እንደዛ ከሆነ ስለሚያሰጋ፣ በጊዜ ውስጥ የተለያዩ ኢንቨስቲጌሽኖች እንደ ባዮፕሲ የሚደረግበት ደረጃ ይደርሳል። ግን ምንም አይነት ለውጥ የማያሳይ ከሆነ ለሁለት አመት ያህል ያልተለወጠ ከሆነ ይሄ ካንሰር ያልሆነ ዝብራንሎማ ነው ወይም ዝም ብሎ አንድ የሆነ ነውጆል ነው ተብሎ የሰውነታችን ኢሚኒቲ በቁጥጥር ስር ያደረገው የደደረ ኤለመንት ነው ተብሎ ይታለፋል ማለት ነው እንዲህ ባለው ሁኔታ ወደ ካንሰር የካንሰር ስጋት አለመኖሩን ካረጋገጣችሁ ያ ደዳር ነገር በሰውነት የመከላከያ ኃይል ቁጥጥር ስር ውሏል ከተባለ ከክትትሉ በኋላ ህክምናም ላያስፈልገው ይችላል ማለት ነው ወይስ የሚጠበቅ ህክምና አለ ብዙ ጊዜ አያስፈልገውም። ግን ሰዎች እንደዛ ሆኖ በመጡ ጊዜ የአኪዩት ኢንፌክሽን ወይም የትኩስ ህመም ምልክቶች ቢኖር ለምሳሌ የመጀመሪያው የመጠጠሩ ወይም የመደደሩ ምክንያት ኢንፌክሽን ቢሆን እና ኢንፌክሽኑን ኢሚኒቲው ባለፈው እንደገለጽኩት የሰውየው ኢሚኒቲ ወይም የበሽተኛው ኢሚኒቲ ያንን ነገር ማሸነፍ ካልቻለ ሰውየው ምልክት ያሳያል። ሳል ይኖራል፣ ትኩሳት ይኖራል። ሰውነት መቅሳት ላቢ ነው። የተለያዩ አይነት ሲምፕተሞች ሊያሳይ ስለሚችል በዛ ላይ ያው ህክምናው ሌሎች ምርመራዎችን ለምሳሌ የአክታ ምርመራዎችን ወይም ደግሞ ሳንባ ውስጥ ተገብቶ የሚታጠብበትን ሁኔታ እንደዚህ የመሳሰሉ ከዛም ሞር አግሬሲቭ ከዛም በጣም ጥልቅ የሆነ ምርመራ ይደረግና እንዳስፈላጊነቱ ህክምና ይጀመራል ማለት ነው። ዶክተር ደረጀ ከመቋጨታችን በፊት በምርመራው ሂደት ውስጥ በተደጋጋሚ ያነሱት የመመርመሪያ ዘዴ ወይም የሕክምና የቴክኖሎጂ ዘዴ ገልጠዋል። ካትስካን የሚለውን ደጋግሞ ገልጠዋል እና ለአድማጮቻችን እንደው ቀረብ ለማድረግ ያህል ቴክኖሎጂ በኢትዮጵያ ውስጥ ኮምፒውተራይዝ ቶሞግራፊ ምን ያህል ተጠቃሚነት ወይም ምን ያህል ለጥቅም መዋሉን እርግጠኛ አይደለውም ግን በስፋት ለጥቅም ላይ የዋልም አይዋልም ምንድን ነው ይህ ካትስካን ያሉት የምርመራ አይነት፣ እግረ መንገዱን ለአድማጮች ያሳውቀ የምናልፍ ምን ምን አይነት የህመም ሁኔታዎችን በምን ደረጃ ለማወቅስ ይረዳችኋል? እንግዲህ የካትስካን የኤክስሬ አይነት ነው። የኤክስሬ ዘር ነው። ራጅ የመነሳት ማለት ነው። ግን ከራጁ ደግሞ ትንሽ ከፍ ያለን ጥልቅ የሆነ እይታ ይገልጣለስ ሐኪሞች ሳምባውን ማየት እንችላለን፣ በደንብ በተሻለ ሁኔታ፣ በሳምባ ውስጥ ያሉ እነዚህ በኤክስሬ ወይም በራጅ ውስጥ ሊታዩ የማይችሉ አነስተኛ ቁመና ወይም ሳይዝ ያላቸው ትንሽ ግራኑሎማዎችና ኖጆሎችን ማየት ይቻላል። እንደዚሁም ደግሞ በሳምባ ብቻ ሳይሆን ከሳምባው አካባቢ ያሉ ሌሎች የሰውነት ክፍሎችን እና በእነሱ ውስጥ ያለ ማንኛውንም አይነት በሽታ ማየት የሚያስችል ነው። ኢትዮጵያ ውስጥ በራሴ በፊዚካል ሄጅ እንዳየሁት ምርመራው አሁን አለ። በበቂ ሁኔታ ሁሉን ከበር ያደርጋል ባይባልም ጥሩ ጅምር አይቼ ነው የመጣሁት። መልካም ዶክተር ድረጀ ሳህሌ ሻዮ፣ የሐኪሙን ይጠይቁ ፕሮግራም ቤተኛ ኖት፣ ደንበኛችን ኖት። አድማጮች የእርሶን የሙያ መስክ የሳምባ ህመምና ከእንቅልፍ ጋር የተያያዙ በሽታዎችን የሚመለከቱ ጥያቄዎች በደረሱን ቁጥር ወደ እርሶ ብቅ እንላለን። በሌላ መሰል ፕሮግራም መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ ግን ለጊዜው አመሰግናለሁ። እግዜር ስትልኝ አመሰግናለሁ። አሉላ ቴንክ ዩ Thank you so much. This is perfect, uh, Dr. Drajazal. It's beautiful. <laughs> <laughs> ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በቅርቡ ከንግዱ ማኅበረሰብ ጋር ባደረጉት ውይይት የኢንዱስትሪ ዘርፍ ልማትና የግሉ ዘርፍ ተሳትፎን እንዲሁም የሙስና አሰራር ላይ አትኩረው ተወያይተዋል። ከጥያቄዎቹ አንዱ ታዲያ ለምን ትሰደዳላችሁ? እኛ እኮ ሁለት ይሄኛው የተሳሳተ ነው። ቅርታቅልኝ ቀጥል ከ የንግድና መጣኔ ሀብት ነው። ቀጣዩ ሄኖክ ዘማ እግዜር ቀደም ባለው ሪፖርት ባለፈው ሳምንት ጠቅላይ ሚኒስትር ሀይለማርያም ደሳለኝ የተናገሩትን ወይም ያሰሙትን ንግግር ትብታኔ ነው የቀረበው። ኢንዱስትሪ መር ኢኮኖሚ እናረጋለን ብለን በሀገራችን ትልቅ ርብርብ በሚደረግበት ጊዜ ብዙ ጊዜ የንግዱ ሕብረተሰብ ወይም የግሉ ክፍለ ኢኮኖሚ ተዋናዮች የሚኮነኑበት ምንድን ነው? ወደ ማምረት ስራ ውስጥ አልገባችሁም። ቀላሉን አማራጭ ነው ሁል ጊዜ የምትወዱት እና ለምን ማኑፋክቸሪንግ አትገቡም የሚል ትልቅ ወቀሳም ስሞታም ቁጣም አለ። ብዙ ጊዜ የምንሰማው ነው። ኢንዱስትሪያል ፓርክስ መስራት ያዋጣልም ምናልባትም አቋራጭም ነው። በዚህ ቦታ ላይ ሁሉን ነገር አመቻቸል ብናስቀምጥ በዓለም ውስጥ ገበያውን የያዙ አምራቾች ወደ ሀገራችን ሊመጡ ይችላሉ። ከነሱ ጋር ደግሞ ለትልልቆቹ መጋቢዎች በአካባቢያቸው ትናንሽ ኮምፖነንት ሊያቀርቡ የሚችሉ ወይም ስርአት ማቅረብ የሚችሉ ሊፈጠሩ ይችላሉ። አመቺ ቦታና አመቺ ሁኔታ ባሉበት ሊደረጉ በአብዛኛው የውጭ ማኒፋክቸረርስ ናቸው። በሀገር ውስጥ ያሉት ማኒፋክቸረርስ ይህን ያህል እስከዚህ ድረስ ገና አመርቂ የሆነ ፓርቲሲፔሽን አልታየም። ሙስናም በተመለከተ በንግዱ ማህበረሰብ የተነሱ ጥያቄዎች አሉ። ጠቅላይ ሚኒስትሩም ይህንኑ አንስተው ውይይት አድርገዋል። የንግዱ ማህበረሰብ ምን አለ? ጠቅላይ ሚኒስትሩ ምን አሉ? እርስዎ እንዴት ይገመግሙታል? የነበረውን ውይይት። ሙስና ቆይቷል፣ አዲስ አዲስ ነገር አይደለም። ምናልባት አሁን ከቅርብ ጊዜ ወዲህ ሙስና ልክ ትላንትና እንደተፈጠረ ነገር አድርገን በኃይል ቆርጠን እንደው የተነሳን ይመስላል። አንዳንድ ጊዜ እንግዲህ የሚወራውና የሚታማው አህያውን ቢፈሩ ዳውላውን ነው ትንንሽ ትንንሾቹን እንጂ ትልልቆቹን ገና አልነካም ምናምን የሚል ምልህ ያለበት ስሞታ አለ ግን ስለ ሙስና የተወሰደ ያለው በትክክል በበቂ መረጃ ላይ የተመሰረተ እስከሆነ ድረስ እኔ በበኩሌ ጥሩ ነው ብዬ ነው ምናልባት እንዲያው ሁሉንም ሙሰኞች ተይዞ በቅድ ይቀርባሉ። ሀገር ከሙሰኞች ትጸዳለች ባይባልም ሙሰኝነትን ሊቀንስ ይችላል፣ በማስፈራሪያነትም ምናልባት ትንሽ ሊያስታድስ ይችላል። ነገር ግን ሙስናን የሚፈጥረው አንዱ ራሱ ምንድን ነው? ምናልባት የሚቀርብ አገልግሎት ወይም የሚሰጥ አገልግሎት በሞኖፖሊሲ ወይንም የሚሰጠው አገልግሎት እጅግ በጣም አነስተኛና ፍላጎት ጋራ በጣም የተራራቀ በሚሆንበት ጊዜ የተሻለ ጥቅም ለማግኘት ግን አንዳንድ ጊዜ አሰራራችን ራሱ ማነቆ ማነቆ አይነት ስራ ይሆንና ከዚያ ከማነቆ ለማምለጥ ወይንም አቋራጭ ፍላጊ ቶሎ እንዲፈጠር ያደርጋል። ስራንና እውቀትን ያገናዘበ የሲቪል ሰርቪስ በጣም ተከትለን አልሄድንም። ፖለቲካው እጅግ በጣም የሁሉንም ገዢ ሆነ፣ ታማኝነት ከሁሉም በላይ የሚፈለገው እሴት ሆነና ይሄም ደግሞ በግልጽ ሁሉም የሚያየው ነገር ሆነና በስራው ላይ የሚመደቡ ሰዎች ስራውን የሚያሸንፉ ናቸው የሚባለው ሳይሆን ታማኝነታቸው ገለጠ ትልቅ እሴታቸው እየሆነ በዚህ አይነት ላይ በዚህ አይነት ሁኔታ ላይ የሚመሰረት አስተዳደር የመልካም አስተዳደር እጦትን ያመጣል። ምንም አንድና ሁለት አይኖረውም። የግዴታ ተቀባይን ብቻ አይደለም ሰው መቼስ እንግዲህ መኮነን ያለብን፣ ሰጪውንም መኮነን አለብን። የንግድ ህብረተሰብ በጣም ብዙ የንግድ ህብረተሰብ አለ በጥቂት ጊዜ ውስጥ እጅግ በጣም በአጭር ጊዜ ውስጥ በብዙ ሚሊዮን ሀብት የሚቆጥሩ ተፈጥረዋል። በጣም በአጭር ጊዜ ውስጥ እንዴት ይሄ የሆነ ይህንንስ ወደፊትስ እንዴት ነው የምንዋጋው? ግሉ ክፍለ ኢኮኖሚ ወይም የንግዱ ህብረተሰብ እስካሁን ድረስ መቼስ እንግዲህ ጉቦ ሰጠሁ ብሎ ወይም ጉቦ ጠየቀኝ ብሎ ያነሳ ብዙ የለም ማለት ነው። ምክንያቱም እሳቸው እንደሚሉት እስካሁን ድረስ ተጋለጠ የተባለውንም ሙስና ቢሆን ከንግዱ ህብረተሰብ፣ ምንም አይነት አንድም አይነት ጥቆማ አላገኘንም ነው ያሉት። እንግዲህ እንዴት እንደሆነ አላውቅም። በጣም በጠንካራ እና በኃይለኛ በኃይለኛ ስሜት ነው ይሄንን ነገር ያነሱት እና ኃላፊነታችሁን አልተወጣችሁም ነው ያሉን። ያው እንግዲህ ሁላችንም ከዚህ የኮነኔ ጠበል ተረጭቶብናል። እንግዲህ መቼስ በእውነትም ደግሞ እውነት ይመስለኛል ህዝቡ ከንግዱ ህብረተሰብ በኩል ስለ ሙስና ያጋለጠን ብዙ ሰምቼም አላውቅም። ለነገሩ ለማጋለጥም እኮ ግልጽ የሆነ አሰራርና የሚተማመኑበት ተቋማት መገንባት አለባቸው። በአንጻሩ ችግር አለው። ማንን አምነ ለማን ታጋልጣለን? ከጠቅላይ ሚኒስትሩ ንግግር ግን እንደዚሁ የንግዱ ማህበረሰብ ይህን ማድረግ አለባቸው መንግስት ይህን ያደርጋል ከማለት ባለፈ የተቋማቱን ጥንካሬና ተቋማቱ ደግሞ እንዴት እንደሚሰሩ ያብራሩበት ሁኔታ አለ። ማረጋገጫ የሰጡበት ሁኔታ አለ። ጠቅላይ ሚኒስትሩ ከከሌ ጋራ ተጠግቶ ይሄን ይሠራል እናደርጋለሁ ብሎ ከእንግዲህ ሆዳ ባይታሰብ ይቻላል፣ ሁሉም ጋር ቀስ በቀስ የምንደርስበት ነው የሚል አባባል ነው የነበራቸው። ወይ እንግዲህ ከእሳቸው እንደሰማነው በተወሰነ ደረጃ ቁርጠኝነት ያለ ነው የሚመስለው። ይሄንን ግን ለመተግበር ኢንስቲትዩሽናል እንትኑ አለ ወይ? እኔ የምልሽ እስካሁን ድረስ የሆነውንም ብቻ ሳይሆን እንደው ወደፊትስ ይሄ ነገር እንዳይቀጥል ለማድረግ እኮ ከቻልን አንድ ትልቅ ነገር እኮ ነው። ስላለፉት ነገሮች ለወደፊቱ ትምህርት እንዲሆኑን ያለፉትን ነገሮች መመርመር እና በእነሱ ላይ ደግሞ ትምህርት ወስዶ ለወደፊት እንዲረዱን ማድረጉ ኢምፖርታንት ነው። ግን ሙስና እንዳይቀጥል ህዝቡ ሊያገኝ የሚገባውን መስተንግዶ፣ ሰዎች ደሞዝ ተከፍሏቸው የሚሰሩትን ስራ እንደገና ተጨማሪ ገንዘብ ስራቸውን ለመስራት የሚከፈልበት ምክንያት አይታየኝም። ዘመቻው መጀመሩ ጥሩ ነው። እኔ እንደ ጅማሮ ነው የማየው። ገና በጣም ብዙ ብዙ ሂደት ያለብን ይመስለኛል። በጣም ነው የማመሰግነው አቶ ኢየሱስ ወርቅ ዛፉ በኢትዮጵያ እሱ እሱ ነው ትተቱ ተጠናክረን መጠበቅ በግድ ያስፈልገናል። ይሄንን እያደረግን አይደለም። ዋር ዋር በሪ ባክወርድ ምንም አንድና ሁለት የለው። በጣም ነው የማመሰግነው አቶ ኢየሱስ ወርቅ ዛፉ በኢትዮጵያ የንግድና የዘርፍ ማህበራት ለበርካታ አስር ዓመታት ያህል ያገለገሉ የንግድ ሰው ናቸው። ለሰጡን ማብራሪያ አመሰግናለሁ። እሺ ንጌታ ተንክ ዩ። እንግዳችንንም ሄኖክንም እናመሰግናለን። ቀደም ሲል እንግዳውን አቶ ኢየሱስ ወርቅ ዛፉን አላስተዋወቅኩም ብዬ ነበር። በእርግጥ አላስተዋወቅኩም፣ ሄኖክ ደጋግሞ አስተዋውቋል። እግዜር ይስጥልኝ። እኔ የሄኖክን መንደርደሪያ ጀምር ያሉላ ላ የማይንገሥ አስገብቼ ያልተያዘ ረፍት ነገር ሳነብ አድማጮችን አደናግር ያለው መስሎኛል። ይቅርታ እጠይቃለሁ። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕስ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የየመኑ ሰው ሠራሽ ተላላፊ በሽታ ሲል ይጀምራል፣ የምሽቱ የአሜሪካ ድምፅ ራዲዮ ርዕስ አንቀጽ። የመን ተወዳዳሪ በሌለው ዐይነት የሰብአዊ ቀውስ ውስጥ ትገኛለች። በተባበሩት መንግሥታት ድርጅት መግለጫ መሠረት ከሀገሪቱ ሕዝብ 17 ሚሊዮን የሚሆነው ብዙ ጊዜ ይራባል። ሌሎች 21 ሚሊዮን የሚጠጉ የሰብአዊ እርዳታ ፈላጊዎች ሲሆኑ ሁለት ሚሊዮን ሕፃናት በተመጣጠነ ምግብ እጦት ሳቢያ ጠውልገዋል። ከእነዚህ ውስጥ አብዛኞቹ ዕድሜያቸው ከ አስራ አምስት ዓመት በታች የሆኑ ልጆችና ከ ስልሳ በላይ የሆኑ አረጋውያን በጠቅላላው ሁለት ሺህ የሚሆኑ ሰዎች ሞተዋል። ይህ በባክቴሪያ በተበከለ ውሃ አማካይነት የሚመጣ የኮሌራ በሽታ የተቅማጥ የሆድ ሕመምና ከባድ የሰውነት ፈሳሽ ማድረቅን ያስከትላል ይልና ርዕሰ አንቀጹ ሐተታውን ይቀጥላል። በጣም የሚያሳዝነው ደግሞ ይላል ርዕስ አንቀጹ፣ በጣም የሚያሳዝነው ይህ ሰብአዊ የጤና ቀውስ ሰው ሰራሽ መሆኑ ነው። ከሦስት ዓመታት ግድም በፊት የሁቲ ሚሊሻዎች ዋና ከተማዋን ሰንዓን ሲቆጣጠሩ ጦርነት ተቀሰቀሰ። በየመን መንግሥት ጥያቄ መሠረት ከስድስት ወራት በኋላ በሳዑዲ አረቢያ የሚመራ ጣምራ ኃይል የሁቲ አማጽያኑን ወደ ደቡባዊ ግዛቶች መስፋፋት ለመክታት በታቀደ ምሽጎቻቸውን ከአየር መደብደብ ጀመረ። እየተካሄደ ባለው ውጊያ እስካሁን ዐሥር ሺህ ሲቪሎች ተገለዋል። ሚሊዮኖች ተፈናቅለዋል። የሕዝብ አገልግሎት መስጫ ተቋማት ፈራርሰዋል። ሕዝቡን ለመመገብ ከውጭ የሚገቡ ምርቶች ተቋርጠዋል። ዛሬ በየመን ንጹሕ የመጠጥ ውሃ ማቅረብ አይቻልም። ለኮሌራው በሽታ ፈጥኖ መሰራጨትም በአብዛኛው ምክንያት የሆነው ይኸው የሕዝብ አገልግሎት መስጫ ተቋማት መፈራረስ ነው። በበሽታው ሳቢያ በየመን በእያንዳንዷ ሰዓት አንድ ሰው ይሞታል። ደግነቱ ግን መድኃኒት ያገኙት ሁሉ መትረፍ ችለዋል። ከ27 ነጥብ 5 ሚሊዮን የመናውያን ግን 15 ሚሊዮን የሚሆኑት በአሁኑ ወቅት መሠረታዊ የሆኑ የጤና አገልግሎቶች አያገኙ የሚልና ርዕሰ አንቀጹ ይቀጥላል። የአውሮፓውያኑ ዓመት 2017 ከጀመረ አንስቶ ዩናይትድ ስቴትስ በየመን የተከሰተውን የሰብአዊ ቀውስ ለማስወገድ 467 ሚሊዮን ዶላር ለግሳለች። ምንም እንኳ አብዛኛው ገንዘብ ለምግብና መጠጥ ቢውልም ይበልጡን ገንዘብ የዋለው የኮሌራን ስርጭት ለመክታት በተያዘው ጥረት ላይ ነው። ይህን በየመን የተከሰተ ሰብአዊ ቀውስ ማስወገድ የዩናይትድ ስቴትስ ዓለም አቀፍ የልማት ተራዶ ድርጅት ቀዳሚ ተግባር ነው ሲሉ የውጭ ጉዳይ መሥሪያ ቤት ቃል አቀባይዋ ሄደር ኖረት ተናግረዋል። በመለዋለም የሚገኙ ሸሪኮቻችንና የዓለሙ ማኅበረሰብ አባላት በሙሉ በቂ የምግብና መድኃኒት እርዳታውን ለየመን ለማቅረብ በተያዘው ጥረት እንዲተባበሩን ጥሪያችንን እናቀርባለን ሲል የቪኦኤ ርዕሰ አንቀጽ ሐተታውን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አዲሱ ስርጭታችንን በዚሁ ሊገባደድ ነው። የሚገርም ነው። የምትጠየቃቸውን ጥያቄዎች ለራዲዮ መጽሔት አቆይቼልሃለሁ። በጣም ጥሩ። ለአንድ ምርጥ ዜማ ሰዓት እንዲገኝልን ቀደም ሲል ጀምረናል እና ለምን የቴሪን አንድ አናጫወት? ግሩም ብትፈቅድ። በጣም እንጂ። ሳምበሬ ነው ዜማው። ለትግርኛ ፕሮግራም የመጣው ተወልደም የተዝናና ይመስለኛል፣ በዚህ ሙዚቃ ገና በደንብ ሳይሰማው። በርታ፣ መልካም ምሽት ይመችህ።